የአዳን ጥላሁን ተወልዳ ያደገችው አዲስ አበባ ነው። ለከፍተኛ ትምህርት ወደ አሜሪካን ሀገር ሄዳ የመጀመሪያና ሁለተኛ ዲግሪዋን ኢንተርናሽናል ቢዝነስ ማኔጅመንት ሰርታ ነዋሪነቷን በዛው አሜሪካን ሀገር አድርጋ ነበር። በአሜሪካን ሀገር ኑሮዋ እሷና ጓደኞቿ በነበራቸው የትምህርት ደረጃ ጥሩ ተከፋይ ቢሆኑም ዳሩ ግን ገንዘብ ያጥራቸው እንደነበር ታስታውሳለች። ስለዚህም ተጨማሪ ገንዘብ ለማግኘት ሲባል በትርፍ ጊዜ የሚሰሩት ስራ ፍለጋ ገቡ። የሚወዷቸውን ነገሮች ማሰብ ጀመሩ። አብዛኛውን ጊዜያቸውን የሚያሳልፉት በተለያዩ አፍሪካ ነክ ጉዳዮች ላይ የሚዘጋጁ ዝግጅቶች ላይ በመሳተፍም ስለነበረ እዛ ላይ ከሚያዩት ችግሮች በመነሳት እንደዚህ አይነት ፕሮግራሞችን ለምን አናዘጋጅም? በማለት በዛው በዋሽንግተን ዲሲ እና አካባቢው ልዩ ልዩ ዝግጅቶችን ማዘጋጀት ጀመሩ። ፈረንጅ አቆጣጠር በሁለት ሺ አራት ላይ ካፌ ቁጭ ብለን የተፈጠረች ትንሽ ካምፓኒ ነበረች። ፋሽን ሾው አለ ሲባል ልደት አለኝ ሲል እኛ ፕላን እናረግላችሁ። ማለትም ባለን ኔትወርክ እና በምናውቃቸው ሰዎች እንደዚህ መራ ጀምርን ማለት ነው። ይህንን ማጀምረን አለ እንደዚህ እናደርጋለን እኛ እናድርግላችሁ። ይህን ያለ ክፍያውም ሳይሆን በአብዛኛው ለኤክስፔሪየንሱ ነበረ። የተወሰነ ኤቨንቶች ሰራን። እንዳኩት ፋሽን ሾው፣ ፋንድሬይዚንግ፣ ልደት፣ ሎንች ኦፍ የሆነ የሚከፈት ፊልም ግን እየተጨመረ እየሰራን ብሄድን ቁጥር አንድ ሁለት ጓደኞቻችን በጭራሽ ያልተሰማቸው ተውት ማለት ነው። በአዲስ አበባ ስመጣ መጀመሪያ ከአስራ አምስት አመት በኋላ ስለነበረ አመጣጤ እንደዚሁ አዲስ አበባ ምን ትመስላለች፣ ወጣት ከተማ ናት ወይ ተመልሼ ስመኖር እችላለሁ የሚለውን ለማየት ብቻ ነበረ። ሰው ለሁለት ወር እረፍት ሁለት ልጆች ይዤ ነበር የመጣሁት። ባለቤቴ ይመላለስ ስለነበረ ያካት ነበረ። መጥቼ ሁለት ሶስት ሳምንት እንደቆየሁ ቤቴ ገባሁ የሚለው ፊልም ለመጀመሪያ ጊዜ ከአስራ አምስት አመት በኋላ ተሰማኝ ምክንያቱም የአሜሪካን ነገር ሁልጊዜ ኗሪም በሆነበት እንደ እንግድነት ነበር የሚሰማኝ። በቃ አንድ ቀን ኑሮ ይጀምራል አንድ ቀን በደንብ ኑሮ ይጀምራል። እንግዲህ እኔ ስልሽ አግብቼ ወልጄ ቤት ገዝተን የሁሉ ሆኖ፣ ግን የሆነ ነገር ይጎል ነበር አሜሪካ ነገር ለእኔ። ከዛ ግን የራሴን ስራ ለመስራት ሳይሆን ተቀጥሬ ለመስራት ነበር አ ጓደኞቼ ጋር ሄጄ እሺ የት ልቀጠር እችላለሁ፣ የልሲ ተማሪም ስለነበርኩ ብቻ ኢንተርናሽናል ኦርጋኒዜሽኖች የሚቀብሩኝ የሚለውን ሀሳብ ይዤ ነው የሄድኩት እንጂ በጭራሽ የራሴን ስራ ስራሉ አላሰብኩም ነበር። እና አሜሪካ ሀገር ያቆኝ የነበሩ ኤቨንት ሰሪያለሽ አይደል እንደ አንዳንዴ እሱን ለምን መቶ በመቶ ይዘሽው አትቀጥልም በሚል አነሳስቶኝ ነው እንጂ ምንም ሀሳቡም አልነበረኝም። ሀሳቦች ሲሳኩ፣ የሰዎች ህልሞች እውን ሲሆኑ፣ ና ነገሮች ሲቀናጁ ማየት ከፍተኛ የሆነ መነቃቃትን እንደሚፈጥርባት የምትናገረው የአዳን ፕሮግራሞችን ማዘጋጀት ማለት አዳራሽ መከራየት ና አበባ ማቅረብ እንዳልሆነ ና ፕሮግራም ማዘጋጀት ማለት ከዚህ ጋር ተያያዥነት እንደሌለው ትናገራለች። ዛሬ አስራ አንድ አመት ብዙ ይሄንን የሚሰራ ካምፓኒዎች አልነበሩም። የሁሉም የተለያዩ ካምፓኒዎች በራሳ ሰው እይታ ይሰሩታል። ለእኛ ግን በፍሮለስ ደረጃ አንድ ወደ ኢትዮጵያ ከመጣው በኋላ ሰር ልደት ምናምን የሚባለው ተውቋቸው የኔ ባህሪ ከሱ ጋር ብዙ ስለማይዋሀድ ማለት ነው። ሰርክ ምናምን ስታረጊ በጣም ማባበል መቻል አለብኝ። ይሰሩ ወደ ስብሰባዎች ና ኮንፍረንሶች ፎከስ አረጉ ማለት የኮርፖሬት ሚቲንጎች ና ኮንፍረንሶችን ማዘጋጀት ማለት በእኛ እይታ ኦኬ፣ ይህን ስብሰባ ለማዘጋጀት ስትፈልጉ ሀሳቡ ምንድን ነው ከሚለው ጀምረን ነው ጋር የምንቀበላቸው። ለምሳሌ ጤናነት የሆነ ስብሰባ ማዘጋጀት የምንፈልገው ይሄን ያህል ሰው እንጠራለን ይሉና ከዛ ብዙም ሀሳብ ላይ ኖራቸው ይችላል። ስለዚህ የእኛ አማካሪ ባጀታችሁ ምን ይመስላል፣ እዚኛው የዚኛው ስብሰባ አዳራሽ ብታደርጉት የትኛው ይጠቅማል፣ የትኛው ይጎዳችኋል ከሀሳባችሁት የስብሰባ ዲቴሎች ተነስተን የሚመቸው ዝም ብለን የሆነ ቦታ ያምራል በማለት መሆን እንደማይችል እናማክራለን። አማራጮችም እንሰጣለን። መጋበዝ የሚፈልጉ ሰዎች ካሉ አብረን ቁጭ ብለን አይተን ማን ለዚህ ነገር ይመለከተዋል፣ ማን መጋበዝ አለበት ሚለው እናያለን። ኮንፈረንሱን እንዴት ማካሄድ እንደሚፈልጉ በሌክቸር ቤስድ ነው ወንስ በንግግር መልክ ነው ወን ትንሽ ሞር ቪዲዮ በማሳየት ነው ይሄ ሁሉ ከአዘጋጆቹ ብቻ ሳይሆን ያንን ስብሰባ የሚያዳምጡትን ሰዎች በሁለቱም እይታ እያየ ነው የምናማከራቸው። ስብሰባ ማዘጋጀ በሚፈልጉበት ጊዜ ያለሆንንም ቴክኖሎጂ ማጣመር መቻል አለብን ማለት ነው። ዴኮሬሽን ሲባል ከኛም ስራ ጋር ስለማይደስ ያለንም እና በዛ ላይ ደግሞ ብዙ ገንዘብ ይባክና ድንገለ ነገሮች ላይ ስብሰባ ላይ አበባ ኖር አኖረ ብዙ ሰው ዞሮ ብሎ ያየው ከአበባ ይልቅ ለምን የካምፓኒያቸውን መሴጅ ወይ የኮንፈረንስን መሴጅ በባነር በኩል አናደርገውም? ልክ ከጎናቸው ቆመን ነው የምንሰራው። ፍላውለስ ኢቨንትስ ኢትዮጵያ ውስጥ ብቻ ሳይሆን ወደ ተለያዩ የአፍሪካ ሀገር ሀገራት በመሻገርም ዓለም አቀፍ ስብሰባዎችን እያዘጋጀ ይገኛል። ኢትዮጵያ ውስጥ ያለውን ስብሰባ ማዘጋጀት የሚል አስተሳሰብና ማዘጋጀትና የኢቨንት ገበያ አስተሳሰብም ለውጠዋል ትላለች። በፍሎልስ ደረጃ አትሊስት አንድ የሰርቪሱን ኤቨንት ማዘጋጀት ምን መምሰል አለበት የሚለውን ኦልሞስት እንደማስተማር ማርኬቱን እንደም ብዙ ጊዜ በቀላሉ ነው የሚታየው፣ ግን በእኛ አሰራር በኩል በመስራታችን እና አንድ ቀን በስንፍ ና አንድ ቀን በጉብዝ ና ሳይሆን ሁልጊዜ በአንድ ቀን መኩል በመስራታችን ምክንያት የኢቨንትን ማርኬቱን ያሰፋ ነው ይመስለኛል ነው ኢንተርናሽናል ክላይንቶች መቶ፣ አዲስ አበባ ላይ አንድ ባንክ ከኛ ጋር ካዘጋጁ በኋላ አቀራረባችን፣ ስራ አሰራራችን በተለያየ ደረጃ ያዩትና ነገር ውስጥ ሩዋንዳ ደግሞ የሚቀጥሉ አመት ይገርል እዛ ሴዳ ስ ልታደርጉልን ትችላላችሁ ወይ በሚል ግፊት ነው እዛ ውስጥ ነው የገባ ነበር። ዮአዳንን ለወጣቶች ከልምድሽና ከስኬትሽ ተነስተሽ ምን ትያቸዋለች ስል ጠይቅያት ተከታዩ ምላሽ ሰጥታኛለች። አሁን በተለይ ያሉት ወጣቶች የሚገርሙ አይነት ሀሳቦች ይዘው ይቀርባሉ። ወደ ስራ አለም ብዙም ተቀጥሮ የመስራት ፍላጎት የላቸው የምለው አንድ ተቀጥሮ መስራትንና የስራን ማክበር ትንሽ ቢያዩት ጥሩ ነው። ምክንያቱም ተቀጥሮ መስራት ማለት ነው ማለት እንደሆነ ስናየው የራሳችንን ስራ ስንጀምር ያለውንም ክብደት የማመዛዘን ችሎታ ይኖረናል። ትምህርት አለም ላይም ሆነው ስራ ቢሰሩ በነጻም ቢሆን ስራ አለም ላይ ምን አለ የሚለውን ገብቶ ቢያዩበት ብሎ ነው። ስራን ማክበር በጣም አስፈላጊ ነው። ሀቀኛ መሆን ይሄ አሁን በተለይ በኢትዮጵያ ላይ የምን ዛሬ ትንሽ ሆነን ነገር ሚሊዮነር የምንሆነው ነገር ሜቢ ዜሮ ነጥብ ዜሮ ዜሮ አንድ ፐርሰንት ቢሆን ነው። አብዛኛው ሰው ከምር ላይ ለፍቶ ፈክቶ የሚደርስበትና ታታሪ ሰራተኛ መሆንን አለመፍራት። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።